sport. ጤና ይስጥልኝ አድማጮች እንደምናምሽታችኋል። ዋና አሰልጣኙን ያሰናበተው ባየር ሚንሽን በጊዜያዊ አሰልጣኙ ድል ተቀዳጅቷል። ዋነኛ ተቀናቃኙ ቦሩሲያ ዶርትሙንድን ቅዳሜ ዕለት ድባቅ መጥቷል። በእንግሊዝ ፕሪምየር ሊግ ሊቨርፑል ከግስጋሴው የሚገታው አልተገኘም። የስጋት ምንጩ የነበረው ማንቸስተር ሲቲን ትናንት በሰፋ ልዩነት አሸንፎ የነጥብ ልዩነቱንም አስፍቷል። ኢትዮጵያውያን አትሌቶች ቻይና ውስጥ በተከናወነው የናንቻንግ ማራቶን የሩጫ ውድድር ከአንደኛ እስከ ሦስተኛ ድረስ ተከታትለው ግባት ድል ተቀዳጅቷል። ኬንያውያን ባየሉበት የወንዶች ፉክክር ኢትዮጵያዊው አትሌት የሶስተኛ ደረጃን አግኝቷል። ኢትዮጵያዊው አትሌት ሌሊሳ ደሲሳ እና ኬንያዊቷ ሯጭ ሩት ቼፕንጌቲች በዓለም አቀፍ የማራቶኖችና የረዥም ርቀቶች ውድድር ማህበር የዘንድሮ ምርጥ ሯጮች ተብለው ተሸልሟል። አብራችሁን ቆዩም። በቅድሚያም እግር ኳስ በጀርመን ቡንደስሊጋ ኃያሉ ባይ ሚንሽን ከሰሞኑ ድክመቱ ራሱን አድሶ ብቅ ብሏል። በቡንደስሊጋ ዋነኛ ተፎካካሪው ቦሩሲያ ዶርትሙንድን አራት ለዜሮ በሆነ አሸማቃቂ ውጤት ድል አድርጎታል። ባለፈው ሳምንት ዋና አሰልጣኙ ኒኮ ኮቫች በአይንትራክት ፍራንክፉርት የአምስት ለአንድ ከባድ ሽንፈት ከገጠማቸውና ከቡድኑ ከተሰናበቱ በኋላ በጊዜያዊነት በሚያሰለጥኑት በሃንሲ ዲተር ፍሊክ አመራር ነው ለድል የበቃውም። በእለቱ ሮበርት ሌቫንዶቭስኪ፣ ሰርጄ ግናብሬ ና ጓደኞቹ ቦሩሲያ ዶርትሙንድ ላይ አይጥና ድመት ነው የተጫወቱባቸው ሲል ኪከር የተሰኘው የድረገጽ ጋዜጣ ዘግቧል። በእርግጥም የቀድሞ የቦሩሲያ ዶርትሙንድ ተጫዋች ሮበርት ሌቫንዶቭስኪም የዕለቱ ምርጥ ተጫዋች ሆኖ ገኖ ታይቷል። ቡድኑ አራት ለዜሮ ሲያሸንፍም በአስራ ሰባተኛው ና በሰባ ስድስተኛው ደቂቃዎች ላይ ሁለት ኳሶችን ከመረብ አሳርፏል። ሁለተኛዋ ግብ የቀድሞ ቡድኑ ቦሩሲያ ዶርትሙንድ ላይ አስራ አራተኛዋ ግብ ሆና ተመዝግባለታለች በዚያም ክብረ ወሰን ሰብሯል። ከዚህ ቀደም ጌርድ ሚውለር ዶርትሙንድ ላይ 13 ግቦችን በማስቆጠር ክብረ ወሰን ይዞ ቆይቶ ነበር። በ47ኛው ደቂቃ ላይ ሰርጄ ግናብሬ ሲያስቆጥር፣ ማትስ ሁመልም በስህተት 80ኛው ደቂቃ ላይ በራሱ ላይ አስቆጥሯል። በዚህም ባየር ሚንሽን አራት ለዜሮ በሆነ ሰፊ ልዩነት ቦሩሲያ ዶርትሙንድን አሸንፏል። በተገኘው ድል የተደሰተው የባየር ሚንሽን ዋና ሥራ አስፈጻሚ ካርል ሃይንስ ሩመኒገም ጊዜያዊ አሰልጣኙ ባሉበት እንደሚቀጥሉ ይፋ አድርጓል። የተወሰነ ጊዜ ከአንሲ ጋር እንቀጥላለን። በአሁኑ ወቅት ጥሩ ሰርቶ እንድንተማመንበት አድርጓል። ጊዜያዊ አሰልጣኙ የቡድኑን አሰላለፍ ቀይረውታል። በተወሰነ መልኩም ታክቲክ በመጠቀም ቡድኑ ኳስ ይዞ እንዲጫወት አድርጓል። አሰልጣኙ መጀመሪያ ያደረጉት ከፊት ያሉ ተከላካዮችን በደንብ ወደ ኋላ መሳብ ነበር። ዮሹዋ ኬሚሽና ሊዮን ጎሬትስካን ጨምረውም አማካዩን በስድስት አጠናክሩት። በተጫዋቾች መካከል ብዙ መራራቅ ስላልነበር ማጥቃቱ ላይ አይሏል። እንደውም ቦሩሲያ ዶርትሙንድ ላይ ከአራት በላይም ማስቆጠር ይችሉ ነበር። አሰልጣኙ ታክቲክ ላይ ብቻ አላተኮሩም። የተጫዋቾች መረጣና አሰላለፍ ላይም ትኩረት አድርጓል። ወጣቱ አልፎንሶ ዳቪስን ከክንፍ ተመላላሽነት ወደ ግራ ተከላካይነት ስበውታል። ቶማስ ሚለርን ከቀኝ ፊት አጥቂነት ወደ መሀል አምጥተው ቡድኑን ባለው ልምድ እንዲመራ አድርጓል። ውጤትም አስገኝቷል። ቶማስ ሚለር ለባይ ሚሽን ለ500ኛ ጊዜ በተሰለፈበት የቅዳሜው ግጥሚያ ሁለት ግቦችን ማመቻቸት ቢችልም ግብ ሳያስቆጥር ግን ቀርቷል። ባይ ሚሽን አሊያንስ አሬና ቪያ ስታዲየም ውስጥ ዶርትሙንድን ለስድስት ጊዜያት ገጥሞ በስድስቱም ጊዜያት አሸንፏል ውጤቱም አራት ለዜሮ አምስት ለዜሮ ስድስት ለዜሮ አራት ለአንድ አምስት ለአንድ ና ሁለት ለአንድ ነበር የባየሚሽኑ ጊዜያዊ አሰልጣኝ ሃንሲ ዲተር ፍሊክ በሻምፒዮንስ ሊግ ግጥሚያ የግሪኩን ኦሎምፒያኮስ ፔሪዎስን ረቡለት ሁለት ለዜሮ አሸንፎ ነበር በዚህም ባየሚሽንን ለሻምፒዮንስ ሊጉ ቅድመ ሩብ ፍጻሜ አብቅተውታል። በሻምፒዮንስ ሊግ አራተኛ ዙር ግጥሚያ ባይ ሚንሽን 12 ነጥብ ይዞ ከምድቡ በአንደኛነት አልፏል። ቶትናም በሰባት ነጥብ ሁለተኛ ነው። በቡንደስሊጋው የደረጃ ሰንጠረዥ ሰንጥረዥ ባይሚንሽን ሶስተኛ ነው። 21 ነጥብ አለው። ቦሩሲያ ሚንሽን ግላድባ 25 ነጥብ ሰብስቦ ይመራል። ላይፕሲጅ በ21 ነጥብ ሁለተኛ ደረጃ ላይ ይገኛል። ፍራይቡርግ በግብ ክፍያ ተበልጦ አራተኛ ደረጃ ይዟል። ሆፍናይም በ20 ነጥቡ አምስተኛ ደረጃ ላይ ተቀምጧል። ከሻልክ ጋር ተመሳሳይ ላይ 19 ነጥብ ያለው ዶርትሙንድ በግብ ልዩነት ስድስተኛ ደረጃ ላይ ይገኛል። በአይንትራክት ፍራንክፉርት አምስት ለአንድ ከተሸነፉ በኋላ በተሰናበቱት አሰልጣኝ ኒኮ ኮቫች ምትክ ባያሚንሽን አዲስ አሰልጣኝ በአፋጣኝ ለመቅጠር ተደጋጋሚ ሙከራ አድርጓል። ጥሪ የተደረገላቸው አሰልጣኝ ቶማስ ቱሁልና ኤሪክ ቴንሃግ በቡድናቸው ፓሪስ ሰንት ጀርሜንና አያክስ ቢያንስ እስከ ጨዋታ ዘመኑ ማብቂያ ድረስ መቆየት እንደሚሹ ገልጧል። ራልፍ ራኒክ ድንገተኛ ውሳኔ ማሳለፍ እንደማይሹ በመግለጽ ጉዳዩን ለአማካሪያቸው አስተላልፏል። አርሰን ቬንገርም ታስበው ነበር፣ ከባየር ሚሽን አመራር ጋር ግን የተግባቡ አይመስልም። ካርል ሃይንስ ሩመኒገ በሩቁ በስልክ ልንግባባ አልቻልንም ብሏል። ከእሳቸው ጋርም ላላስፈላጊ መጨናነቅ ፍላጎቱ የለኝም ሲልም አክሏል። ከባየር ሚንሽን አሰልጣኝ ኒኮ ኮቫች እና ከኮሎኝ አሰልጣኝ አሂም ቤርሎርዘር ሎርዘር ቀጥሎ በቡንደስሊጋው የማይንሱ አሰልጣኝ መሰናበታቸው ትናንት ይፋ ሆኗል። የ41 ዓመቱ ሳንድሮ ሽቫርትስ የተሰናበቱት ቡድናቸው ባለፈው በላይፕዚግ 8 ለዜሮ ከተንኮታኮተ በኋላ ወደ ቡንደስሊጋው ዘንድሮ ባደገው ኡኒዮን ቤርሊን ቅዳሜ ዕለት 3 ለ2 በመሸነፉ ነው። አሰልጣኙ ካለፉት አስራ አንድ ጨዋታዎች በስምንቱም ተሸንፏል። በእንግሊዝ ፕሪምየር ሊግ ውድድር ሊቨርፑል ዘንድሮ ሀያር ሆኖ ቀጥሏል። 26 ጨዋታዎች ከፊቱ የሚቀሩት ሊቨርፑል እስካሁን በሰበሰበው 34 ነጥብ የደረጃ ሰንጠረዥን እየመራ ነው። በሁለተኛ ደረጃ ላይ የሚገኘው ላይስተር ሲቲ ቅዳሜ ዕለት አርሰናልን 2 ለ0 በማሸነፍ ነጥቡን 26 ማድረስ ችሏል። ሊቨርፑል ትናንት ዋነኛ ተፎካካሪው ማንቸስተር ሲቲን 3 ለ1 በማደባየቱ ግን ላይስተር ሲቲ በ8 ነጥብ ልዩነት ሁለተኛ ደረጃን ይዟል። ክሪስታል ፓላስን ቅዳሜ ዕለት በተመሳሳይ 2 ለ0 ያል። ያሸነፈው ቸልሲ ተመሳሳይ ነጥብ ይዞ ሦስተኛ ደረጃ ላይ ይገኛል። ማንቸስተር ሲቲ በ25 ነጥቡ አራተኛ ደረጃ ላይ ይገኛል። የዓለማችን ምርጥ የእግር ኳስ ተጫዋች ክሪስቲያኖ ሮናልዶ በጥቂት ቀናት ውስጥ ለሁለተኛ ጊዜ በመቀየሩ ጨዋታ ከመጠናቀቁ በፊት ስታዲየሙን ለቆ መውጣቱ አነጋጋሪ ሆኗል። ክሪስቲያኖ ሮናልዶ ቡድኑ ጁቬንቱስ ኤስ ሚላንን አንድ ለዜሮ ባሸነፈበት የሴሪአው ውድድር በማውሎ ዲባላ ተቀይሮ የወጣው በ55ኛው ደቂቃ ላይ ነበር። የጁቬንቱሱ አሰልጣኝ ማውሪሲዮ ሳሪ ስለ ክሪስቲያኖ ሮናልዶ ድርጊት ተጠይቀው ጨዋታው ከመጠናቀቁ ሶስት ደቂቃ ቀደም ብሎ ስታዲየሙን ለቅቆ ስለመውጣቱ የሚያውቁት ነገር አለመኖሩን ገልጧል። ሆኖም ያ እውነት ከሆነ ከቡድን ጓደኞቹ ጋር ሊፈታው የሚገባ አንድ ችግር ነው ብሏል። ከክርስቲያኖ ሮናልዶ ጋር ግን ችግር እንደሌለባቸው አሳውቋል። የዓለም ምርጥ እግር ኳስ ተጫዋች ተብሎ ለአምስት ጊዜያት ክብርን ለተቀዳጀው ክርስቲያኖ ሮናልዶ ግን የአሰልጣኙ ድርጊት እንደ ስድብ ነው የሆነበት። አሰልጣኝ ማውሪቲዮ ሳሪ ብዙም ሳያብራሩ ተጫዋቾች ሲቀየሩ መናደዳቸው ምንም አዲስ ነገር የለውም ሲሉ ተናግሯል። ጉልበቱ ላይ መጠነኛ ጉዳት የገጠመው የ34 ዓመቱን ተጫዋች አሰልጣኝ ማውሪሲዮ ሳሪ ባለፈው የሩሲያው ሎኮሞቲቭ ሞስኮን ሁለት ለአንድ ባሸነፉበት የሻምፒዮንስ ሊግ ግጥሚያም ቀይረውት ነበር። የቀድሞ የባየ ሚሽን የጀርመንና ና የዩናይትድ ስቴትስ ብሔራዊ ቡድኖች ዋና አሰልጣኝ የነበረው ዩርገን ክሊንስማን የሄርታ ቤርሊን አማካሪ ቦርድ አባል ሊሆን ነው። በጀርመን ብሔራዊ ቡድን ውስጥ በዘመኑ ወሳኝ አጥቂ የነበረው ዩርገን ክሊንስማን ያለፉት ሶስት ዓመታት በእግር ኳስ ዙሪያ አልሰራም። የዩናይትድ ስቴትስ ብሔራዊ እግር ኳስ ቡድን የአምስት ዓመት አሰልጣኝነቱ ከተጠናቀቀ በኋላ አሁን የሄርታ ቤርሊን አማካሪ ቦርድ አባል በመሆን ወደ እግር ኳሱ ይመለሳል ማለት ነው። በሴቶች እግር ኳስ ግጥሚያ ወደ ዌምብሌይ ስታዲየም ያቀናው የጀርመን ብሔራዊ ቡድን የእንግሊዙ አቻውን ባለቀ ሰዓት በተገኘ ግብ ሁለት ለ ለአንድ አሸንፏል። ከ77 ሺ በላይ ተመልካቾች በተገኙበት ስታዲየም የተደረገው የወዳጅነት ግጥሚያ አዝናኝ ነበርም። አትሌቲክስ ኢትዮጵያዊው አትሌት ሌሊሳ ዴሲሳ እና ኬንያዊቷ ሯጭ ሩት ቼፕን ጌቲች የጎርጎሪዮሱ 2019 ምርጥ የማራቶን ሯጮች በሚል ለሽልማት በቁም ሽልማቱ አርብ ምሽት የተሰጣቸው ማራቶን በተወለደባት የግሪኳ አቴና ከተማ ውስጥ ነው። ሁለቱ አትሌቶች በዓለም አቀፍ የማራቶኖችና የረዥም ርቀቶች ውድድር ማህበር መስፈርት ተሸላሚ የሆኑት በአመቱ ውስጥ ባከናወኗቸው ውድድሮች ተገምግመው ነው። እንደ የዓለም አትሌቲክስ ፌዴሬሽኖች ማህበር በእንግሊዝኛ አንጻሩ አይኤኤኤፍ ዘገባ ከምርጥ የማራቶን ሯጭ ሽልማት በተጨማሪ ሌሎች ሽልማቶችም ተሰጥቷል። ቻይና ውስጥ በተከናወነው የናንቻንግ ማራቶን የሩጫ ውድድር ኢትዮጵያዊያት አትሌቶች ትናንት ከአንደኛ እስከ ሶስተኛ ደረጃን ተቆጣጥረው ለድል በቅቷል። አትሌት መልካም ግዛው ውድድሩን በአንደኛነት ያጠናቀቀችው 2 ሰዓት ከ29 ደቂቃ ከ01 ሰከንድ በመሮጥ ነው። በቀሉ ቤጂ ከ26 ሰከንዶች በኋላ ውድድሯን በማጠናቀቅ የሁለተኛ ደረጃን አግኝታለች። ጋዲሴ ነገሳ የግሏን ሰዓት በማሻሻል ሶስተኛ ወጥታለች። በወንዶች ተመሳሳይ ፉክክር አንደኛና ሁለተኛ የወጡት ኬንያውያን ናቸው። ኢትዮጵያዊው አትሌት ታደሰ ተመቻቹ ሁለት ሰዓት ከ11 ደቂቃ ከ31 ሰከንድ ሮጦ የሶስተኛ ደረጃን አግኝቷል። አድማጮች፣ የስፖርት ጥንቅራችን በዚሁ ይጠናቀቃል። ማንተጋፍቶት ስለሽነኝ፣ መልካም ጊዜ። ጤና ይስጥልኝ።